ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርቡ ቀዲው ጋቢና ቪኦኤ ጋቢና ሙዚቃ ፕሮግራማችን ተጀመረ። ማስተናግዳችሁ ዲጄ ፋትሱ ነኝ። እንግዲህ በዛሬው ፕሮግራሜ ላይ ጋቢና ሁኜ የተለያዩ ሰዎች ጭኛ ያለሁኝ፣ ሞቅ ደመቅ ይላል እስከ መጨረሻው ድረስ ፕሮግራሜ። እስቲ ከጫንቋቸው እንግዳዎች መካከል ቀዳሚውን ላስተዋውቃችሁ። እንግዲህ ኢትዮጵያን ለመጎብኘት የመጀመሪያው የእስራኤል ጠቅላይ ሚኒስትር በመሆኔ እጅግ ተደስቻለሁ ነው ያሉት። እንደ ሰማችሁት ቤንጃሚን ኔታንያሁ ትላንትና ኢትዮጵያን ጎብኝተዋል። ስለ እሳቸው እና ስለ ጉብኝታቸው የተወሰነ ነገር ይኖረናል። ከዛም ውጭ ደግሞ ነዋሪነታቸው በእስራኤል ሀገር የሆኑ ኢትዮጵያኖችም እንዲሁም ደግሞ እስራኤላውያን ሙዚቀኞችን ያሳፍራል። ጋቢና ዛሬ ያደመጣችሁት አን ሪቸል ፕሮጀክት ይሰኛል። ሌላም ደግሟለኝ። ይህ ያደመጣችሁት ሙዚቃ የጥላሁን ገሰሰ ነው። ግን ይህንን ሙዚቃ የተጫወቱት ዙቡሊያን ዳብ ሲስተም ይሰኛሉ። እነዚሁም ሙሉ እስራኤላውያኖች ናቸው። ሌላም አለኝ። ኤስተር ራዳ ትባላለች። ኢትዮጵያዊ ናት፣ እስራኤል ሀገር የተወለደች። ሙዚቃዎቿ በዓለም ዙሪያ በጣም ይወደዳሉ። የእሷንም ሙዚቃዎች እዣለሁኝ Hey, I'm uh, Gili Yalo. One, two, three, action. ይህም ያደማጫችሁት ሙዚቃ እንግዲህ በኋላ ከሚጋብዛችሁ ሙዚቃ አንዱ ነው። ጊሊ ያሎ ይባላል እሱም ኢትዮጵያዊ ነው እስራኤል ሀገር የሚኖር ሙዚቀኛ ነው። ቅድም የሰማችሁት ዝቡሊያን ዳብ ሳውንድ ሲስተም የእነሱ አባልና ሊድ ሲንገር ይሉታል ወይም የእነሱ ድምፃዊ ነው። እነዚህን እንግዲህ አሳፍሬ ያለው ማስተናገዳችሁ ዲጄ ፋትስ ነኝ። እንግዲህ ፕሮግራሜን የምጀምረው ኤስተር ራዳ በጣም የተወደደላት በኤምቲቪ ኤምቲቪ ኢሮፕ በአለም ዙሪያ በጣም የተወደደላት ሙዚቃ አለ። የሙላቱ አስታጥቄን ሳምፕል አድርጋ የሰራችው ሙዚቃ ነው። ላይፍ ሀፕንስ ይሰኛል። እሱን ልጋብዛችሁና ደግሞ ወደ ፕሮግራማችን እመለሳለሁ ወደ በኋላ። አብራችሁን ቆዩ። ጋቢና ቪኦኤ This mess, there's always a stain down there in your chest. It's been a while since the last time you slept, so they won't catch you off guard. And it's not painful like it used to be. Guess habit grows big Good. Your Excellency Prime Minister Haile Maram de Salem, the Honourable Speaker uh, Abdullah uh, Gemeda, uh, Members of Parliament, um, Salam. Uh, እንግዲህ ያደመጣችሁት ፕራይም ሚኒስተር ወይም ጠቅላይ ሚኒስትር ቤንጃሚን ናትናሁ ትላንት ለኢትዮጵያ ፓርላማ ሰላም ሲሉ ነው። ከዛ በፊት ደግሞ ያስደመጥኳችሁ ያልኳችሁ እስራኤል የተወለደች ግን ኢትዮጵያ የሆነች ኤስተር ረዳ ትባላለች። የተለያዩ ሙዚቃዎችን ትጫወታለች። ኢትዮ ጃዝ፣ ፋንክ፣ ሶል እና ሬምቢ ወደ በኋላም ደግሞ ቆየት ብዬ ሌላ የሷ ሙዚቃ ጋብዛችኋለሁ። ከዚህም በላይ የፊልም እና የቲያትር ባለሙያ ናት እና በዚህ ሁሉ በ2007 በፈረንጆቹ አቆጣጠር በዱስ በተሰኘ የቲቪ ሲሪየስ በሰራቸው የቲቪ ተከታታይ ፊልም ተሸልማለች። ግን ላይፍ ሀፕንስ ያስደመጥኳችሁ ሙዚቃ በኤምቲቪ ፍራንስ ኢስት ዩሮፕ፣ እስራኤል እንዲሁም በቪኤች ዋን ዩኬ በጣም በቃ የተወደደላትን ሙዚቃ ነበር ያስደመጥኳችሁ። በማስከተል ደግሞ ይህ ሙዚቃ እኔ ራሱ ፐርሰናሊ በጣም መወደው ሙዚቃ ነው። ዘ አይደን ሪቸል ፕሮጀክት ነው። አያል አያል የተሰኘውን ጎንደርኛ ሙዚቃ እንደዚህ አድርገው ተጫውተውታል። ኪንግ ኦፍ እስራኤል ኪንግ ኦፍ ኪንግ Holy Zion. It's a bless One love, one arm. My my And the suit, who are getting there, wouldn't it? The new one, they wouldn't let it in

በጥንታዊ ባህላችን አንድ አባባል አለ አሁን ካልሆነ መቼ የሚል እርግጥ ቀደም ብሎ መሆን መደረግ የነበረበት ይመስለኛል የኔን መንግሥት ጨምሮ በእስራኤል በነበሩ ተከታታይ መንግሥታት ዘንድ አፍሪካን ችላ የማለት ነገር ነበር እንደተመረጥኩ ግን ከአፍሪካ ጋር ግንኙነት ማጠናከር እንደነበረብን አስቤያለሁ። ነገሮች እስኪበስሉ ደግሞ ጊዜ ወሰደ። የበሰለው ነገር ደግሞ ይሄ ነው። ያስደመጥኳችሁ ከቤንጃሚን ኔትናሁ ንግግር ላይ ነበረ። ሰለሞን አባተ ነበር ተርጉሞ ያቀረበልን። የምታደምጡት ጋቢና ቪኦኤን የአልቡን ጋቢና ሙዚቃ የተሰኘውን ፕሮግራማችን ነው። ዲጄ ፈት ዛሬ እንግዲህ የቤንጃሚን ኔትናሁን ጉብኝት ምክንያት በማስመልከት ወደ እስራኤል ነው የምንጓዘው። እስራኤል ውስጥ ደግሞ የኢትዮጵያ ሙዚቃ የሚጫወቱ ሰው ሙዚቀኞችን አግኝቻለሁ። ከእነሱ መካከል አስደመጥኳችሁ የምንሸጋገር ወደ ዘቮሊየን ዳብ ሲስተም ይሰኛሉ። የሬጌ ባንዶች ናቸው የዳብ እና ሬጌ i going to Ethiopian Jazz. no. know, you're going to get music. I'm going -hmm. to the music. to Let's go. Let's Let's go So, I'm going to go to the house. I'm going to go to the house. I'm and the game. Que... Sit in the The የኢትዮጵያ ከሀገሮች ጋር ያለ ግንኙነት የሚመሰረተው በኢትዮጵያ የውጭ ጉዳይና የሀገራዊ ደህንነት ፖሊሲ እንጂ በሌሎች ሀገሮች ላይ የተመሰረተ አይደለም። ስለዚህ የኢትዮጵያ የውጭ ጉዳይ ፖሊሲ የኢትዮጵያን ጥቅም፣ የኢትዮጵያን ፍላጎት፣ የኢትዮጵያ ሕዝቦችን እድገትና ብልጽግናን መሰረት ያደረገ እንጂ በጊዜያዊ ከሌላው ከዚህም ወይም ከዛ ጋራ በተገናኘ ግንኙነት ሞቅታና ዝቅታ ሊሆን አይችልም። ስለዚህ የእኛ ፖሊሲ ኮንሲስተንት ነው። በዚህ ዙሪያ ግንኙነታችን ከእስራኤል ጋር የተመሰረተው በሀገራችን የጋራ ጥቅም ላይ ብቻ ነው። ሌሎች ሀገሮች በዚህ ዙሪያ ከእኛ ጋር ሊደመሩ ይችላሉ። መነሻውና መጨረሻው ግን የእስራኤልና የኢትዮጵያ ጥቅምና ፍላጎት ብቻ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝን ነበር የእስራኤሉ ጠቅላይ ሚኒስትር ጉብኝት በማስመልከት ካረጉት ንግግር ያስደመጥኳችሁ። ዛሬ እንግዲህ ወደ እስራኤል ነው የምንጓዘው። እስራኤል ሀገር የሚኖሩ ኢትዮጵያኖች የሚሰሩትን ሙዚቃ ነው ማስደመጣችሁ። በማስከተል ደግሞ ጋሊ ያለው ይባላል የጸሀዬ ዮሐንስን ሙዚቃ ነው ሳም ሳም የተሰኘውን እንዲህ አድርገው በጥሩ ሁኔታ ሰርተውታል። እስቲ አድምጡ።

Medde, medde, tegå, tegå. Jag turen vingar, i

ለመድ ወደድ ረጋ ተጋ ሳብሳ ማርገኝ ሳብሳ ማርገኝ የአገርሽ እጅ ነኝ ሳብሳ ማርገኝ ሳብሳ ማርገኝ የአገርሽ እጅ ነኝ አይሰማም ኳን ቢኖር ቢበዛም ባይበዛም ከንፈሩን የሳሙት ወዳች አይረሳም ለመልካም ፍቅረኛ እንደ ደግነቱ ፈገግታ ቁርስ ነው ተቢላ ቃንጀቱ እግሬ ከጎን ሲደርስ ድምፄ ስሚና መለስ

ጠቅላይ ሚኒስትር ኃይለ ማርያም የልዑካን ቡድኖቻችንን በመምራት ከጥቂት ደቂቃዎች በፊት ባደረግነው ውይይት ላይ አንድ ጥሩ ነጥብ አንስተው ነበር። እስራኤል በኢትዮጵያ ልዩ ቦታ አላት፣ ኢትዮጵያም በእስራኤል ልዩ ቦታ አላት ነበር ያሉት። ያ ፍጹም እውነት ነው። እንዲያውም ይህ ግንኙነት ከንጉሥ ሰሎሞንና ከንግሥተ ሳባ የጀመረ ለሦስት ሺህ ዓመታት ወደ ኋላ የሚሄድ ነው። ይህንን ድንቅ ግንኙነት ለማጥበቅ ሌላ ሦስት ሺህ ዓመታት እንዳንጠብቅ እጠይቃለሁ። ያደመጣችሁት የጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተናገሩትን ትናንት ኢትዮጵያ ሰሎሞን አባተ ተርጉሞት ነበረ። ኢትዮጵያና እስራኤል እንግዲህ ረዘም ያለ ግንኙነት እንዳላቸው ነበር የሚያወሳው። ከዛ በፊት ደግሞ እስራኤል ሀገር የሚኖር ጊያሊ ያሎ ይሰኛል። የጸሀየ ዮሐንስ ኦሪጂናሉ የጸሀየ ዮሐንሱ የሆነ ሙዚቃ ነበር። ሳምሳም የጋበዝኳችሁ ዲጄ ፋትሱ ነኝ። የምታደምጡት ጋቢና ቪዮን ነው። እስቲ ደግሞ ኤስተር ታጫውተን ናኑ ናኑ ናይ ኦሪጂናሉ የሙሉ ቀን ሙዚቃ ነው፣ ግን እንደዚህ አድርገው ግሩም አድርገው ሰርተውታል። እስቲ አዳምጡልኝ። Let mm -hmm. ربع سبع አሳልመው የነበረው ነው ከመጣሁኝ ጀምሮ አራት አመት ኦልሞስት አራት አመት ሊሆነኝ ነው መቼ የፕራይም ሚኒስትር መጥቶ ኢትዮጵያን ይጎበኛል እያልኩ በጣም ብዙ አስብ ነበረ እና ስለተሳካለኝ በጣም ደስ ብሎኛል። ይሄ ማለት እኛ አሁን እንዳልኩ የዴፒቲ ፕራይም ሚኒስትራችሁ ወደዛ ሄደው ነበር። የውጭ ጉዳይ ሚኒስትራችሁ ዶክተር ቴድሮስ እዛ ነበሩ። የኛ ውጭ ጉዳይ ሚኒስትር መጥተው ነበር። አሁን እንደገና ከዛ ወደ የት እንዴት እናሳድገዋለን። አሁን ደግሞ በእግዚአብሔር እርዳታ የእናንተ ፕራይም ሚኒስትር ወደዛ ሊሄዱ ይችላሉ እና ይሄ ትልቅ ነገር ነው ትልቅ ነገር ነው መጠነካከል ነው። ባለፈው የዛሬ ሶስት ሳምንት ባይላተራል ዲያሎግ ነበረ። እነዚህ ሁለትዮሽ እና መግባባት አለብን። ሰው በሰው እንደዛ እያልክ ስትሄድ ነገሩ ከፍ እያለ ይሄዳል። ኢንቨስተሮች ሞር እንትን ኢትዮጵያ ላይ እንትን ትረስት ይኖራቸዋል። ይመጣሉ። እንደዛ ማድረግ መሪዎች ሲመጡ አይተሃል። ስንት ካምፓኒዎች? ሰባ ካምፓኒዎች ናቸው ወደዚህ የመጡት። እና እንደዚህ አይነት ነገር እንፈልጋለን እኛ ወደ ላይ እንዲሄድ። ስለዚህ በጣም በጣም አስፈላጊ ነው እንትኖች፣ ያ ነው ወደዚህ የገፋፋል ያደመጣችኋት የእስራኤል አምባሳደር በላይነሽ ዙብዲያን ነበረ። ዲጄ ፋትስን እንግዲህ ፕሮግራም የሊያልቅ አንድ ሙዚቃ ነው ይቀርን። በዛሬው ጉዞችን እንግዲህ ወደ እስራኤል ነበር የተጓዝነው። እስራኤል የሚገኙ የእስራኤል ሀገር ባንዶች ግን የኢትዮጵያ ሙዚቃ ኢትዮ ጃዝ የሚጫወቱ አስደመጥኳቸው ሁለት። ከዛም በኋላ ደግሞ ሌላ ሁለት ኢትዮጵያውያን በትውልድ ኢትዮጵያውያን የሆኑ እስራኤል የሚኖሩ ሙዚቀኞችን በተከታታይ አስደመጥኳችሁ። ፕሮግራሚን እንግዲህ የምጨርሰው በዘ ቪሊያን ዳብ ሲስተም ከማህሙድ አህመድ ጋር የማህሙድ ሙዚቃ ራሳቸው አቀናብረውት ራሱ ማህሙድ አህመድ እየተጫወተ የሰሩትን ሙዚቃ በመጋበዝ እሰናበታለሁኝ። እነ ይደኑ ንጽሰሽ ይሰኛል ተወዳጅ የማህሙድ አህመድ ሙዚቃን ነው። እሱን ወደ እናንተ አደርሳለሁ። ዲጄ ፋጥሱ ነበርኩ። ያስተናገድኳቸው ኢንጂነሩ ጀስቲን ነው። ፕሮዲሰር ደግሞ ዳም ብራውን ነው። አብራችሁን ስለቆያችሁ እናመሰግናለን። እንደና ሆኑልን።